ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። 5.6 ሚሊዮን ፒፕል በመንግሥትና በአጋሮቹ በተካሄደው የምህር ግምገማ መሰረት። እንደ አውሮፓ አቆጣጠር በ2017 5.6 ሚሊዮን የሚሆኑ ሰዎች የአስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል። አቶ ምትኮ ካሳ የብሔራዊ አደጋ ስጋት አመራር ኮሚሽነር ናቸው። የሰማናቸው ዝርዝሩን በዕለቱ አብይ ረስ እናሰማለን። ይህንን እስር ከባድ የሚያደርገው በመንግስት በኩል ቀለል ተደርጎ እንደ ስልጠና ነው የሚወሰደው። ነገር ግን ቤተሰብ ማይጠይቅበት፣ ጠበቃ ማይጠይቅበት፣ ከማንም ጋር የማይገናኙበት መረጃ ማያገኙበት? በጣም የከፋ ነው፣ አያያዙም ስለ ፓርቲያቸው ደጋፊዎችና አባላት የተናገሩት ደግሞ አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። የዚህንም ዘገባ ዝርዝር በመጽሔቱ ክፍለ ጊዜ ለትንታኔ ይዘን እንቀርባለን። ለምሽቱ ካሉን ዜናዎች መካከል የሩሲያ ፕሬዝደንት ቭላዲሚር ፑቲን ተሰናባቹን ዩናይትድ ስቴትስ የፕሬዝደንት ኦባማ አስተዳደር የተሳሳተ መረጃ እያሰራጨ ተመራጩን ፕሬዝደንት ዶናልድ ትራምፕን ለማሰናከል እየሞከረ ነው ሲሉ ዛሬ በሰጡት ጋዜጣዊ መግለጫ መወንጀላቸው ተሰማ። የተባበሩት መንግስታት ድርጅት የመን ውስጥ በርስ በርስ ጦርነቱ የጠፋ ሕይወት አስር ሺህ መድረሱን ምክንያት በማድረግ ልዩ ልዑኩን ወደዚያች ሀገር ልኳል። የሚሉትና ሌሎችም አሉን። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ጥር 9 2009 ዓ ም ስርጭታችን ጋር አስተናጋጆቻችሁ አሉላ ከበድና ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦርድሬስ ሬገስ። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜና የተባበሩት መንግስታት ድርጅት የመን ውስጥ በርስ በርስ ጦርነቱ የጠፋው ሕይወት አስር ሺ መድረሱን ምክንያት በማድረግ የድርጅቱ ልዩ ልኡክ ኢስማኤል ኡልድ ሼክ አህመድ ወደ ሀገሪቱ ተጉዘዋል። ኦልድ ሼክ አህመድ ባለፈው ሚያዝያ ወሬ ወደ ተፈረመው ውል እንዲመለሱ ለመማጸን ትናንት ሰኞ የየመኑን ፕሬዚደንት አብድራቡ ማንሱር ሃዲን ጨምሮ ከፍተኛ ባለስልጣናቱን አነጋግረዋል። የየመን ዋና ዋና የፖለቲካ መሪዎች ህዝቡንና አሁን ከደረሰበት የባሰ ጉዳት እንዳይደርስበት ሀገሪቱን ለመከላከል ሰላማዊ መፍትሄ የመፈለግም ኃላፊነት አለባቸው ያሉት የተባበሩት መንግስታቱ ልዩ ልዑክ አሁን ባለው የፖለቲካ አጣብቂ ምክንያት በየዕለቱ የሰው ህይወት እየጠፋ ውድመትም እየደረሰ ነው ብለዋል። የየመን ህዝብን ስቃይ ሊያቆመው የሚችለው ብቸኛው መንገድ ሁሉም ወገኖች ተኩስ አቁም ተዋውለው አንድ ላይ ቁጭ ብለው ስለ ሰላም ሲነጋገሩ ብቻ ነው ሲሉም አክለዋል ኦልድ ሼክ መሀመድ በዚህ ሳምንት ደግሞ የሁቲዎቹን አማጽያን ተወካዮች ሊያነጋግሩ እቅድ አላቸው። የተባበሩት መንግስታት ድርጅት እንዳስታወቀው በየመኑ ውጊያ ከሁለት አመታት በፊት ሳውዲ የምትመራው የአረብ ሀገሮች ህብረት የአየር ድብደባ ከከፈተና የምድር ጦሩንም ካዘመተ ወዲህ አስር ሺህ የሚደርስ ሰው አልቋል። የጅቡቲው ፕሬዝዳንት አገራቸው በአፍሪቃ ከሁሉም ግዙፉ የተባለለትን የነፃ ንግድ ቀጠና በቻይና ድጋፍ ለመገንባት የሚያስችል ፕሮጄ ይፋ አደረጉ። 48 ካሬ ኪሎ ሜትሮች የሚሸፍነው የነፃ የንግድ ቀጠና ግንባታ ባለፈው መጋቢት 2008 ነው የተፈረመው። ይህም እቅድ ቻይና አንድ ቀለበት አንድ ጎዳና ብላ የነደፈችው የንግድ መስመሮችን ለማስፋፋትና ስድሳ ሀገሮችን የሚያዳረስ መጠነ ሰፊ የመሰረት ልማት ግንባታ እቅድ አካል መሆኑ ተነግሯል። 876 ሺህ ሕዝብ ያላት ትንሽቱ ሀገር ጅቡቲ እስካሁን ከአቅሟ በላይ የያዘች ሲሆን ግዙፍ የሆኑ የዩናይት ስቴትስና የፈረንሳይ የባህር ኃይሎች ሰፈሮችን እያስተናገደች ከመሆኗን በላይ ቻይናንም የባህር ኃይል ሰፈር እንድትገነባ ወይም እየገነባች መሆኗ ተመልክቷል። ከዚህም ሌላ ጎረቤቷ ኢትዮጵያ ከውጭ ከምታስገባው ገቢ ንግድ ዘጠና ከመቶ የሚገባው በጅቡቲ በኩል ነው። የጅቡቲ ወደቦችና ነጻ ንግድ ቀጠና ባለስልጣን ኃላፊ አቡበከር ኦማር ሀዲ አገራቸው ለኢትዮጵያ ብቻ ሳይሆን ለደቡብ ሱዳን፣ ለሶማሊያና ለታላላቆቹ ሀይቆች አካባቢ ሀገሮች የንግድ በር ለመሆን አላማ እንዳላት አመልክተዋል። አዲሱ የንግድ ቃጠና ለአገሪቱ ህዝብ የመጀመሪያው የስራ እድል መፍጠሪያ እንደሚሆን የተናገሩት ባለስልጣኑ ከአስራ አምስት ሺህ በላይ ህዝብ በቀጥታ ወይም በተዘዋሪ የስራ እድል ያገኛልም ብለዋል። የንግድ ቃጠናውን የሚገነባው የቻይናው ትልቁ የወደቦች ግንባታ ኩባንያ ዳሊያን ፓርት ኮርፖሬሽን ሲሆን የጅቡቲ የወደብ አስተዳደር ደግሞ ከቻይና መርቻንትስ ሆልዲንግስ የተባለ ድርጅት ጋር ሆኖ በጋራ ያስተዳድረዋል። በስምምነቱም መሠረት የንግድ ቀጠናው በሁለት ዓመት ውስጥ ሰባት ቢሊዮን ዶላር ንግድ እንዲያንቀሳቀስ ይጠበቃል። የአውሮፓ መንግስታት ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት መጨረሻ ላይ ለሁለት የአውሮፓ ጋዜጦች በግላጭ የተናገሩት ጉዳይ ወደ ፖሊሲነት ይቀየር እንደሆን ለመገምገም ችግር ይዟቸዋል። ትራምፕ ዋይት ሀውስን መረከቢያቸው እየተቃረበ ሲመጣ ቀደም ብሎ በምረጡኝ ዘመቻቸው ወቅት በአውሮፓ ህብረትና ጊዜ ያለፈበት በሚሉት በኔቶ ላይ ሲያሰሙ የነበረውን ነቀፌታ በረድ ያደርጉት ይሆናል ብለው የአውሮፓ መሪዎች ተስፋ አድርገው ነበር። አመለካከታቸው ከዋና ዋናዎቹ የብሔራዊ ጸጥታ ተሸዋሚዎቻቸው ከአንዳንዶቹ ጋር ለምሳሌም ለመከላከያ ሚኒስትርነት ከመረጧቸው ከጀኔራል ጄምስ ማቲስ ጋር እየተቀራረበ ይመጣል ብለው የአውሮፓ መሪዎች አስበው ነበር። ጀኔራሉ ባለፈው ሳምንት በዩናይትድ ስቴትስ የመወሰኛው ምክር ቤት የሹመት ማጸደቂያ ሸንጎ ፊት ቀርበው በሰጡት የምስክርነት ቃል የሩሲያ ፕሬዚደንት ቭላዲሚር ፑቲንን የምዕራባውያንን ህብረት ሊያፈርሱ እየሞከሩ ናቸው ሲሉ ነበር የወነጀሉት። ኔቶ እስካሁን ባይኖር ኖሮ ዛሬ ልናቋቁመው በተገባን ሲሉም አክለዋል ጀነራሉ። ሆኖም ትራምፕ ለለንደኑ ሰንደይ ታይምስና ለጀርመኑ ቢልድ ጋዜጦች በሰጡት ቃለ መጠይቅ በአውሮፓ ሕብረትና ኔቶ ላይ ነቀፌታቸውን መቀጠላቸው የጀርመን የውጭ ጉዳይ ሚኒስትር ፍራንክ ዎልተር ስታይንማየርን የመሳሰሉትን አስከፍቷል። ትራምፕ ስለ ኔቶ የተናገሩት ከጥቂት ቀናት በፊት የመከላከያ ሚኒስትርነት ተሿሚያቸው ከተናገሩት ጋር የሚጋጭ ነው ብለዋል የጀርመኑ የውጭ ጉዳይ ሚኒስትር። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ደብልዩ ኤፍ ፒ በአመፅ ለታወከችው ለሶሪያዋ ዴር ኢዞር ከተማ ነዋሪዎች ከአየር የሚጥለውን የምግብ አቅርቦት ለማቆም መገደዱን አስታወቀ። ድርጅቱ ይህን የነፍስ አድን የምግብ እደላ ፕሮግራም ለማስቆም ወይም ለማቆም የተገደደው በሶሪያ መንግስት ኃይሎችና ራሱን ሰላማዊ መንግስት ነኝ እስላማዊ መንግስት ነኝ ብሎ በሚጠራው አማጺ ቡድን መካከል የተጧጧፈ ውጊያ እየተካሄደ በመሆኑ እንደሆነም ከጄኔቫ የተላከው የሊሳ ሽላይን ዘገባ አመልክቷል። አዲሱ አበበ ዝርዝሩን ይዟል። የመጨረሻው የምግብ እደላ ፕሮግራም የተካሄደው ከትናንት በስቲያ እሁድ እንደነበር የገለጡት የደብልዩ ኤፍፒ ቃል አቀባይ ሚስ ቤቲና ሉሸር እደላው የተቋረጠው በሰላም መታጣት ምክንያት ነው ብለዋል። ምግብ በሚጣልባቸው አካባቢዎችም ከባድ ውጊያ እየተካሄደ እንደሆነም ተናግረዋል። ቃል አቀባዩ እንደገለጡት ምድር ላይ የሚገኙ የደብልዩ ኤፍፒ ባልደረቦች በምግብ እደላ ተግባር ላይ የሚገኙ ስልሳ ያህል የበጎ ፈቃድ ሠራተኞችን ሕይወት አደጋ ላይ ላለመጣል ፕሮግራሙን ለማቆም ተገደዋል። በአጭር አነጋገር አሉ ቃል አቀባይዋ፣ ሁኔታው እጅግ አደገኛ ነው። የዓለም ምግብ ፕሮግራም ደብሊው ኤፍፒ ካለፈው ሚያዝያ ወር ወዲህ ለዳየር ኢዞ ከተማ ነዋሪዎች ከአየር 177 ጊዜ ምግብ ማደሉ ታውቋል። የተባበሩት መንግሥታት ድርጅት በእስላማዊ ነውጠኛ ቡድን ለተከበቡ ለ110 ሺህ የከተማዋ ነዋሪዎች ወደ 33 ሺህ ኩንታል ምግብና ሌሎች እርዳታዎችን አድሏል። የምግብ እደላው አንዳንድ መሰናክሎች እንዳሉበትም ደብሊዩ ኤፍፒ ለቪኦኤ ገልጧል። ቃል አቀባይዋ ሉሸር ከአየር የሚጣል ምግብ የሚደርሰው በተመጠነ ሁኔታ ስለሆነ በተከታታይና ባለማቋረጥ መካሄድ ይኖርበታል። በሌሎች አካባቢዎች እንዳደረግ ነው። በከባድ ጭነት መኪናዎች ብናድል ብናድልግን ለወር የሚበቃ ምግብ ማቅረብ እንችል ነበር። የአሁኑን አይነት እደላ ግን በተከታታይ ነው ማድረግ ያለብን። የዳየር ኤዞር ከተማ በጦርነት ከሚታመሱትና የዓለም ምግብ ፕሮግራም ደብሊው ኤፍ ፒ ከሚደርስባቸው ከተሞች አንዷና አነስተኛዋ ነች። ድርጅቱ በየወሩ ወደ አራት ሚሊዮን ለሚሆኑ ሰዎች የምግብ አቅርቦት ያደርጋል። በመጨረሻም ስፖርት የአፍሪቃ እግር ኳስ ዋንጫ ውድድር ዛሬ የዲ ምድቦቹ በሚያደርጉት ግጥሚያ የመጀመሪያው ዙር ያበቃል። ነገ ሁለተኛው ዙር ይቀጥላል። ለሩብ ፍጻሜ የሚያልፉትም ይለያሉ። አሁን ቅርብ ጊዜ ባበቃውና ጋናና ኡጋንዳ ባደረጉት ግጥሚያ የጋናው የጥቁር ከዋክብት ወይም ብላክ ስታርስ የኡጋንዳውን ኢግልስ አንድ ለባዶ አሸንፏል። ከ45 ደቂቃ በኋላ ግብጽ እና ማሊ ይጫወታሉ። ግብጽ ፈርዖኖች ከዚህ ቀድሞ አራት ጊዜ ዋንጫውን በማንሳት ይታወቃሉ። የዘንድሮ ምጪዎች ናቸው። ውጤቱን በነገቡ ምሽት ይዘን እንመለሳለን። ኋላ ላይም ከዜና በኋላ አራቱን የልዩ ምድቦች እናስተዋውቃለን። እንድትከታተሉ ከወዲሁ እንጋብዛለን። በሁለተኛው አጋማሽ አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። የዓለም ዜናዎችን አደመጥን። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የምናስተናግዳችሁም ቆንጅ ይታይና አሉላ ከበደንን በዓለም ዜና የጀመረው መደበኛ ፕሮግራማችን በ1922ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ በጎርፍ አደጋና አዲስ ባጋጠመ ድርቅ ምክንያት በርካታ ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ ምግብ እርዳታ እንደሚያስፈልጋቸው መንግስትና አጋሮቹ ይፋ አደረጉ። ከነኚህ ተረድጆች አብዛኞቹ በአርብቶ አደር አካባቢዎች እንደሚገኙ የገለጹት የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ የሚያስፈልገው የገንዘብ መጠን 948 ሚሊዮን ዶላር መሆኑንም አስታውቀዋል። እስክንድር ፍሬው ተከታዩን አጠናቅረዋል። የኢትዮጵያ መንግስትና አጋሮቹ ዛሬ ይፋ ያደረጉት ባለፈው ህዳርና ታህሳስ ለሶስት ሳምንታት የተካሄደውን የምህር ግምገማ ውጤት መነሻ ያደረገ ሰነድ ነው። በዚሁ ግምገማ የፌዴራል ሚኒስቴር መስሪያ ቤቶች፣ የክልል የዘርፍ መስሪያ ቤቶች፣ የተባበሩት መንግስታት፣ የለጋሽ ሀገራትና መንግስታዊ ያልሆኑ ድርጅቶች መሳተፋቸው በሰነዱ ተመልክቷል። ከተጠቀሱት አካላት የተውጣጡት 230 የሚሆኑ ተወካዮች በዘጠኝ ክልሎች የሚገኙ የተጎዱ አካባቢዎችን መጎብኘታቸውም ተጠቅሷል። የዚህን ግምገማ ውጤት ይፋ ያደረጉት የብሔራዊ አደጋ ስጋት ሥራ አመራር ኮሚሽነር ምትኩ ካሳ የተረጂዎች ቁጥር ካለፈው ዓመት ቢቀንስም ጨርሶ አለመወገዱን አብራርተዋል። በመንግሥትና በአጋሮቹ በተካሄደው የመኸር ግምገማ መሠረት እንደ አውሮፓ አቆጣጠር በ2017 5.6 ሚሊዮን የሚሆኑ ሰዎች የአስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል። በ2017 ዓ ም የሰብአዊ እርዳታ ከሚያስፈልጋቸው መካከል 36 በመቶ የሚሆኑት ከኦሮሚያ፣ 29 በመቶ በሶማሌ፣ 11 በመቶ በአማራ፣ 8 በመቶ በደቡብና 7 በመቶ በአፋር ክልሎች የሚገኙ ናቸው። ያሁኑ የተረጂዎች ቁጥር ከጎርፍ አደጋና በአርብቶ አደር አካባቢዎች ከተከሰተ አዲስ ድርቅ ጋር የተገናኘ መሆኑንም ኮሚሽነር ምትኩ ለጋዜጠኞች አብራርተዋል። የሊኖ ተጽዕኖ በሜይ 2016 አክትሟል። ካከተመ በኋላ ደካማ ቢሆንም የላኒና ላኒና ተብሎ የሚጠራው የባህር ወለል ሙቀት መቀነስ ነው መቀዝቀዝ ነው የሚታወቀው። እና በዛ መነሻነት የተወሰነ የጎርፍ አደጋ ለጎርፍ ተጋላጭ በሆነ የሀገራችን ክፍሎች አካባቢ ይታይ ነበረ። ስለዚህ የተረጂ ቁጥር በጃንዋሪ 2016 አስር ነጥብ ሁለት የነበረው በጃንዋሪ 2017 አሁን በያዝ ነው ወደ አምስት ነጥብ ስድስት ቀንሷል። ይህ አርባ አራት በመቶ ነው የቀነሰው፣ እና ትልቅ ለውጥ ነው በቁጥር ላይ ያለው የንጠበቀ ሆኖ ግን አምስት ነጥብ ስድስቱ ከሄድ ነው የመጣው ለሚለው አንደኛው ደጋና ወይላ ደጋማ በሆኑ አካባቢዎች ላይ ባለፈው የጎርፍ አደጋ ምክንያት ጉዳት የደረሰባቸው አካባቢዎች አሉ። ከዛ ባሻገር ደግሞ ኪስ ቦታዎች የዝና የክረምት ዝናብ ያለመመጣጠን ችግር አጋጠማቸው ናቸው ያሉቱ። ከዛ ውጭ ግን አብዛኛው የአርብቶ አደር አካባቢዎች ናቸው። አሁን ሶማሌ ክልል ስንወስድ ካሉት 11 ዞኖች መካከል 9 ዞኖች የድርቅ አደጋ አጋጥሟቸዋል። ወደ ቦረናና ጉጂ ስንሄድ ኦሮሚያ ክልል ላይ የድርቅ አደጋ አለ። ከዛ ባሻገው ደቡብ ብሔሮች ብሔረሰቦች ና ህዝቦች ክልል ስንሄድ ደቡብ ኦሞ ላይ እናንደ ግዲሁም የሰገን አካባቢ ህዝቦች ና የጋሞጎፋ ቆላማ ወረዳዎች ላይ ድርቅ አደጋ አለ። ይሄ ከምንድን ነው የመጣው ከተባለ ለሀገራችን ደቡብ ና ደቡብ ምስራቅ አካባቢዎች ዝናብ እንዲያገኙ በማድረግ ረገድ የሰሜን ህንድ ውቅያኖስ ትልቅ ሚና አለው። ለዚህ አሁን ባለው የሰሜን ህንድ ውቅያኖስ ምስራቁ ክፍል ሞቃት ሆኖ ምዕራቡ ክፍል ቀዝቃዛ ነው። ለዚያ በመሆኑ እርጥበት ያዘለ አየር ወደ ኢትዮጵያ በመምጣት ፈንታ ተቃራኒን እየሄደ ያለው። እንግዲህ ክስተት ኢንዲያን ኦሽን ዳይፖል ነው የሚባለው። ለዚህ ኢንዲያን ኦሽን ዳይፖል በመኖሩ ምክንያት የተፈጠረ ድርቅ ነው። በአርብቶ አደር አካባቢ የዚህ እና የፖኬት ኤሪያዎች መኖር ከዛም ባሻገር የጎርፍ አደጋው ባለፈው አመት ያስከተለው ጉዳት ድምር ውጤት ና ስድስቱ እናም በተጠቀሱት አካባቢዎች ከመስከረም አጋማሽ እስከ ህዳር መጨረሻ መዝነብ የነበረበት ዝናብ ዘግይቶ መጀመሩን በስርጭትም የተዛባ መሆኑንና በአወጣጥም ቀድሞ መውጣቱን ኮሚሽነሩ አስረድተዋል። የተረጂዎቹን ፍላጎት ለማሟላት የሚያስፈልገው ገንዘብ 948 ሚሊዮን ዶላር እንደሆነም አቶ ምትኩ ጠቁመዋል። ከ2016 የተሻገረ ገንዘብ በመኖሩ ግን በቀጣይ የሚያስፈልገው 715 ሚሊዮን ዶላር መሆኑን አመልክተዋል። አዲሱ የተረጂዎች ቁጥር ይፋ የተደረገው የኤልኒኖ ተጽዕኖ ማብቃቱ፣ በዚህ ምክንያት የተከሰተው ድርቅም እንደሌለ እየተነገረ ባለበት ወቅት ነው። ለጋሾች የተለመደ ትብብራቸውን እንደሚያደርጉ በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ አሁና ኦኑቺ እምነታቸውን ገልጸዋል። ስለ አዲሱ ድርቅ ማስረዳቱ ግን ካለፈውም የበለጠ ጥረት እንደሚጠይቅ ለአሜሪካ ድምፅ አብራርተዋል። ፈተናው የበለጠ እንደሚሆን አስባለው። ምክንያቱም ኤልኒኖ ሁሉም ያወቀው ክስተት ነው። ኢትዮጵያን ብቻ አይደለም ያጠቃው፣ በድርቁ የተጠቁ ሌሎች አገሮችም ነበሩ። ስለዚህ ዛሬ ካጋጠመን የበለጠ የታወቀ ክስተት ነው። የህንድ ውቅያኖስ የአየር መዛባት ተብሎ ከሚጠራው ሁኔታ ጋር በተያያዘ የመጣው ይሄኛው ድርቅ እየተከሰተ ያለው ከቀደመው ተከትሎ በመሆኑ የለጋሾች ፍላጎት እንዲቀጥል የበለጠ መስራት አለብን፣ ሰዎች ትኩረታቸውን ወደ ሌሎች አገሮች እንዳያዞሩ ስለዚህ አሁን ችግሩ አሁንም እንዳለ ለለጋሾች ለማስረዳት በእኛም በኩል የበለጠ ጥረት ይጠይቃል። ዛሬ ለዓለም አቀፍ ለጋሾች ይፋ የተደረገው የ2017 የሰብአዊ እርዳታ ጥያቄ ሰነድ ታህሳስ 24 2016 ዓ ም በጠቅላይ ሚኒስትር ጽህፈት ቤት ውይይት የተደረገበት መሆኑ ተጠቅሷል። የኢትዮጵያ መንግስትም ለመነሻ የሚሆን 47 ሚሊዮን ዶላር መመደቡ ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምሽቱን አብይ ርዕስ ነበር ያደመጥነው። እስክንድር፣ እናመሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎች ስንዘልቅ ደግሞ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ውለው ከነበሩ አባላቱና ደጋፊዎቹ መካከል ዛሬም ምንም አይነት ውሳኔ ያልተሰጣቸው እንዳሉ ሰማያዊ ፓርቲ አስታወቀ። ከዘመድም ሆነ ከሕግ ጠበቆቻቸው ስለማይገናኙ ያሉበትን ሁኔታ ለማወቅ መቸገሩንም ፓርቲው ገልጿል። በጉዳዩ ላይ የአስቸኳይ ጊዜ አዋጅ መርማሪ ቦርዱን ለማነጋገር ያደረግነው ተደጋጋሚ ጥረት አልተሳካም። ዝርዝሩን መለስካቸው አምሃ ያቀርባል። የአስቸኳይ ጊዜ አዋጁ ከታወጀ በኋላ ጥቂት የማይባሉ የሰማያዊ ፓርቲ አመራር አባላትና ደጋፊዎች መታሰራቸውን ሰማያዊ ፓርቲ አስታወቀ። የፓርቲው ሊቀመንበር አቶ የሽዋስ አሰፋ ለቪኦኤ እንዳብራሩት ከአመራር አባላቱ መካከል ወይዘሪት ፕሌን መስፍን፣ የፓርቲው የሴቶች ጉዳይ ኃላፊ አቶ አበብ አካሉ የፓርቲው የውጭ ጉዳይ ኃላፊና የፓርቲው ብሔራዊ ምክር ቤት ሰብሳቢ አቶ ይርነቃቸው ከበደ ማሰልጠኛ ጣቢያ ተብለው ከታወቁት ወደ አንዱ ሄደው ከቀዩ በኋላ መፈታታቸውን ተናግረዋል። ከእነዚህ የአመራር አባላት ሌላ የተፈቱ እንዳሉ የተቆሙት አቶ የሸዋስ አሁንም ግን እጣፋንታቸው ምን እንደሚሆን ያልታወቀ የፓርቲው አባላትና ደጋፊዎች በተለያዩ እስር ቤቶች አሉ ብለዋል። አስቸኳይ ጊዜ አዋጁ በኋላ ታስረው ከሚገኙ የፓርቲው አመራርና አባላት ሀያ ሶስት ያህል ነው የታሰሩት የነበረው። አብዛኞቹ ተለቀዋል። ስድስት አባላት ግን እስካሁን ድረስ አልተለቀቁም። በተለይ በክፍለ ሀገር ያሉት ለምሳሌ አቶ መለሰ ዘለቀ ምዕራብ ጎጃም ፈረስ ቤት የሚገኙ ናቸው። አቶ አራርሶ ጌዶ ጉዲና፣ ሴኔሮና ገላኖ ጌሎ የሚባሉት የምዕራብ ጉጂ ዞን አባሎቻችን ናቸው። እስካሁን ድረስ አልተለቀቁም እነሱ እንደዚሁም ዘሪሁን እሸቱ፣ ድርሳን ብርሃኔና ወይንሸት ሞላ እስካሁን እንግዲህ ማሰልጠኛ ቦታ ገብተዋል ተብሎ የተነገረ ናቸው። ስለዚህ ስድስት የሚሆኑ አባሎቻችን እስካሁን ድረስ በእስር ላይ ናቸው። ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ስለሚውሉ ሰዎች በመንግስት በኩል በተደጋጋሚ የሚሰጠው መግለጫ ከዚህ የተለየ ነው። እንደ መንግስት ገለጻ ከሆነ በዚህ አዋጅ ምክንያት በቁጥጥር ስር የሚውሉ ሰዎች ጉዳያቸው በአስቸኳይ እየተጣራ ምክር ተሰጥቷቸው የሚወጡ ስልጠና ወስደው ወደ ማህበረሰቡ የሚቀላቀሉና ወንጀል ፈጽመዋል ተብለው የሚጠረጠሩ ደግሞ ለፍርድ እንደሚቀርቡ ነው። አቶ የሸዋስ በበኩላቸው ይህ በተባለው ፍጥነት እንዳልተከናወነ እና ነባራዊ ሁኔታ ከሚባለው ጋር እንደማይጣጣምም ይናገራሉ። ይህንን እስር ከባድ የሚያደርገው በመንግስት በኩል ቀለል ተደርጎ እንደ ስልጠና ነው የሚወሰደው። ነገር ግን ቤተሰብ የማይጠይቅበት፣ ጠበቃ የማይጠይቅበት፣ ከማንም ጋር የማይገናኙበት፣ መረጃ የማያገኙበት በጣም የከፋ ነው። አያያዙም ቤተሰብ ማየት አይችልም። ግን መንግስት እንደ ስልጠና እንደ ተሀድሶ ምናምን አድርጎ ነው የሚገልጸው ና አባሎቻችን በተለይ የፓርቲ አባል ስለሆኑ ብቻ ውስጥም የሚደርስባቸው ተጽዕኖ በጣም ከባድ ነው። ያሉበትም ሁኔታ ማንም ሰው አያያቸውም፣ ጠበቃ አያቸውም፣ ክስም አደለም ፎርዛት ማተር እና ጠበቃም ምንም ሊያገኝ አይችልም። ክስ ስላልሆነ ዝም ብሎ በስልጠና ስም ስለሆነ ታጉረው የሚገኙት የአያያዛቸው ሁኔታ በጣም የከፋ ነው። ስልጠና ወስደው ከተመለሱ የፓርቲው አመራር አባላት መካከልም የፓርቲዎቹ ጉዳይ ኃላፊ አቶ አበበ አካሉ ቆይተውበት በነበረው አዋሽ ሰባት ኪሎ በሚባለው ስፍራ ያጋጠማቸውን ለቪኦኤ አካፍለዋል። በታዲሶ ጣቢያው ከተለያዩ የሀገሪቱ ክፍሎች 1180 ሰዎች ተሰባስበውበት እንደነበረ የስኳር በሽተኛ ካልሆኑ በስተቀር ሰዎች ሁሉ ጸጉራቸውን መላጨት ግዴታቸው እንደሆነ እንደዚሁም ሌሎች ችግር እንዳጋጠሟቸው ተናግረዋል። በተለይም የሽንት ቤት ችግር በጣም የከፋ ነበር። የውሃ ችግር ነበረብን። የታሸጉ ውሃዎችን የምንፈልግ ነበር። ከጤነት አንጻር ከእንትናችን ጋር ምግቡን ማመጣጠን አልቻልም። በተለይም የሚታሙ ሰዎች ዳቦ ነበር ኮንቲኒስ በየቀኑ የሚባል እና የሚቀየርም ነገር ስላልነበረው እነኚህ ችግሮች ነበሩብን በዛ ላይ ሙቀቱ እጅግ በጣም ከፍተኛ ነው አንድ ክፍል ውስጥ 118 ሰው ነው የሚታሰረው ነገር ግን ካሉት ያውም ካሉት ከአምስቱ ጣቢያች የተሻለ የሚባለውም ይሄ ነው አቶ የሸዋስ በአሁኑ ጊዜ በተለያዩ ስፍራዎች አሉ የሚባሉትን የፓርቲ አባላትንና ደጋፊዎች ሁሉ ስም ዝርዝር የተያዙበትን ቦታ ቀንና የአያያዛቸውን ሁኔታ ገልጸው ለአስቸኳይ ጊዜ አዋጅ መርማሪ ቦርዱ ማስገባታቸውን ገልጸዋል በእርሳቸው አባባል ደግሞ ከእነዚህም በተለየ ሁኔታ የተያዙ ደጋፊዎቻቸው እንዳሉና ይህንንም ለመርማሪ ቦርዱ ማስታወቃቸውን ይናገራሉ። ከአባሎቻችን በተጨማሪ የፓርቲው ደጋፊ የነበሩ የተወሰኑት እንዲሁም ጋዜጣና መጽሄቶቻችን ላይ የሚሰሩ የነበሩ እንደ ኤልያስ ገብሩ፣ አናኒያ ሶሪ እና ዳንኤል ሽበሽን አልተከሰሱም፣ ወደ ስልጠናም አልተላኩም፣ አልተፈቱም። ዝም ብሎ ተረስተው የተቀመጡ ሰዎች ናቸውና። የት ነው ያሉት? አሁን እሱ መገናኛ አካባቢ ቀበሌ 24 የሚባል ፖሊስ ጣቢያ ኮከብ ህንጻ ስር የሚገኝ ፖሊስ ጣቢያ ነው። ቤተሰቦቻቸው በጣም እየተጨነቁ ያሉት እንዳልኩ፣ ክስ የለም፣ ወደ ስልጠና መላክም የለም፣ መፍታትም የለም። የአስቸኳይ ጊዜ አዋጅ መርማሪ ቦርዱን ይህን በተመለከተ ማብራሪያ እንዲሰጠን ከትናንት ጀምረን በስልክ ተደጋጋሚ ሙከራ ስናደርግ ቆይተናል። በጽህፈት ቤቱ ስልክ ትናንትና ባደረግነው ጥሪ የሚመለከታቸው የስራ መሪ በረቱ ለማግኘት እንደማንችል ሆኖም ሲመጡ በስልክ እንደሚያሳውቁን ነግረውን ነበረ። ዛሬ በተደጋጋሚ ብንደውልም መልስ ልናገኝ አልቻልም። ጥረቱን ግን እንቀጥላለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አሁንም እዚያው ኢትዮጵያ ውስጥ የሚያቆየን ይሆናል። ተከታዩ ትንታኔ ርዕስ፣ ከሶማሌ ክልል የመጡ የልዩ ፖሊስ ኃይሎች በቦረናና በጉጂ ዞኖች ውስጥ ወደሚገኙ ቀበሌዎች ገብተው ባለፉት አራት ቀናት ውስጥ የአምስት ሰዎችን ሕይወት አጥፍተዋል ሲሉ ለአሜሪካ ድምጽ የተናገሩ የአካባቢው ነዋሪዎች ወነጀሉ። የኦሮምኛ ክፍል ባልደረቦቻችን ያጠናቀሩትን ዘገባ ትርጉም ቀጥሎ እናቀርባለን። የቦረናና ጉጂ ዞን ነዋሪዎች ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል እንደገለጹት የተለየ የወታደር ልብስ የለበሱና ከፍተኛ የጦር መሳሪያ የታጠቁ ኃይሎች ወደ ክልላቸው በመግባት የአርብቶ አደሮችን ከብቶች በመውሰድ በመውሰድ የቀበሌ ታጣቂዎችን ጨምሮ ግለሰቦችን በማፈን ወደ ክልላቸው ወደ ጎዴ ዞን ወስደዋቸዋል ይላሉ። ለደህንነታቸው ስማቸው አይገለጽ ያሉ የአካባቢው ነዋሪ ሁኔታውን እንዲህ በማለትም ያስረዳሉ። ልዩ ፖሊስ ያደረገ በኦሮሚያ ድንበር ላይ ኦሮሚያ እና ሶማሌ በሚወሰኑ አካባቢዎች በከብትና በንብረት ዘረፋ ላይ ቆይቶ ንብረቱን በመዝረፍና ግለሰቦቹን አፍኖ በማሰር ድንበር ላይ ያሉትን ኦሮሞ ብሔር ተወላጆች ላይ ጥቃት መፈጸምና መግደል አፍኖ ማሰር፣ ንብረት መዝረስ፣ ጥቃት በመፈጸም ብዙ ውጊያዎቹ አካሂዶ ኦሮሞ ብሔር ላይ ከፍተኛ ጉዳት በማድረሳቸው ነው። እያጠቁ ያሉ እነዚህ ሰዎች አሁን ጥቃት የፈጸሙብን አንደኛ መልካ ብሩሪ፣ ጋሉንታ እና ኦዳዲማ ንጎ ወይፍና ነገር እሱ ቀጤዋሬ ይሄ ቦታ ነው ጥቃት የፈጸሙብን። Borana Narsino, be risate e be lungo va col misafro Borana Narsino. Eh do romia fillele dembarla. Carte che male te o zerfo godana amnist che mal ta os dobet. Ya mi cona di dai sema kana. Ya to kana di da gemal ta እነሱ ግመል ሲከተሉ ወንጀለኛ ሆኖ ታስሮ ነው። ወደ የታሰሩ የኦሮሚያ ድንበር አቶ ጃተኒ ወከቱ የተባለው ግለሰብ ከብቱ ረኝነት ላይ እያለው ቶክሶ ገድሎ ልዩ ፖሊሱ ገደለ። እሱን ገሎ በዛ መሀል እያለ ወደ ሶስት መቶ የሚሆን ታጣቂ ልዩ ፖሊስ ታጥቆ ወደ ዳዋ ኦሮሚያ ድንበር ላ ጥቃት ከፈተበት። በኦሮሚያና በቦረና ብሔር ላይ በጉጂ ዞን ጉሚ ኤልዳሎ ወረዳ አስተዳደር አቶ ሳይፋ በሪሶ ልዩ ፖሊስ የተባለው ኃይል ወደ ዞኖቹ በመግባት አምስት ሰዎችን ገድሏል። ዘጠኝ አቁስሏል። አንድ የሀገር ሽማግሌን ጨምሮ ሰዎችን ወደ ሶማሌ ክልል መውሰዳቸውን ተናግረዋል። የተያዙት እንዲለቀቁ ለአስተዳደራችን ተናግረናል። የመከላከያ ፖሊስ ደግሞ ከኦሮሚያ ክልል ተወስደው የታሰሩት እንዲለቀቁ ጠይቋቸዋል። እስካሁን ግን አልተለቀቁም ብለዋል አቶ ሳይዶ። አሁን ቦታው በመከላከያ ኃይል ቁጥጥር ስር ስለሆነ አካባቢው የተረጋጋ መሆኑን ጨምረው ተናግረዋል። ቀጣዩም የመጽሔት ክፍለ ጊዜ ዘገባ ኢትዮጵያ ውስጥ የሚያቆየን ነው። በኢትዮጵያ በሶስት መቶ ወረዳዎች በህፃናት በእናቶችና በቤተሰብ ጤንነት ዙሪያ ሲከናወን የቆየ መርሃ ግብር ከ37 ሚሊዮን ለሚሆን ህዝብ አገልግሎት እንዳበረከተ ተመልክቷል። በወረዳዎቹ በቤተሰብ ጤንነት በኩል ከፍተኛ ውጤት ማስመዝገቡም ታውቋል። ለመርሃ ግብሩ ማስፈጸሚያ ከዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት 110 ሚሊዮን ዶላር ወጪ ሆኗል። መለስካቸው አምሃ ነው ዝርዝሩን የላከው። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ በሂልተን ሆቴል የመርሃ ግብሩ ማጠናቀቂያ በዓል ላይ ያሰራጨው የጽሁፍ ጋዜጣዊ መግለጫ እንዳመለከተው ከዛሬ 8 ዓመት በፊት በሐምሌ ወር ይህ መርሃ ግብር በስራ ላይ ከዋለበት ጊዜ ጀምሮ በ300 የኢትዮጵያ ወረዳዎች ከፍ ያለ ውጤት ተመዝግበዋል። የተቀናጀ የቤተሰብ መርሃ ግብር በእንግሊዝኛ አጠራሩ ኢንቴግሬትድ ፋሚሊ ሄልስ ፕሮግራም በስራ በዋለባቸው በእነዚህ ሶስት መቶ ወረዳዎች ውስጥ ተገኝተዋል የተባሉ ለውጦችን የሚዘረዝረው ይህ መግለጫ የወሊድ መከላከያ የሚወስዱ ሴቶች ቁጥር ከ27 በመቶ ወደ 56 በመቶ ማደጉን ይገልጻል። በተጨማሪም የእናቶችና የጨቅላ ህፃናት ጤንነት ተሻሽሏል። የህፃናትን ጤንነት፣ የስነ ምግብን፣ የኤች አይ ቪ ኤድስንና የወባ መከላከልና ህክምና እንደተመለከተ በአብዛኛው አውንታዊ ውጤት ተገኝቷል ይላል መግለጫው። ይህ ውጤት የተገኘውም በኢትዮጵያ መንግስትና በዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ወይንም ዩኤስ አይዲ የጋራ ጥረት መሆኑንም ይናገራል። رامونا حمزاوي يدرج لوك مكتل داركتر ين بتملكتا بمرع قبر ما التناك كيابا لا بلون program planning and child program since July 2008 It's in 300 وريرز. ከሐምሌ 2000 ጀምሮ የተቀናጀ የቤተሰብ ጤና መርሃ ግብር፣ የቤተሰብ ምጣኔ፣ የእናቶችና የህፃናት ጤንነት መርሃ ግብርን በተመለከተ የዩኤስአይዲ መለያ ነበር። ከ37 ሚሊዮን በላይ ለሚሆን ህዝብ በ300 ወረዳዎች እርዳታ እየሰጠ ይገኛል። ይህ ማለት ከመላው የኢትዮጵያ ህዝብ ከ37 በመቶ በላይ የሚሆነውን የኢትዮጵያ ህዝብ ማለት ነው። ይህ እጅግ አስደናቂ ነው። መርሃ ግብሩን ላለፉት ስምንት ዓመታት በስራ ላይ የዋሉት ፓስፋይንደር፣ ጆን ስኖ ኢንኮርፖሬትድ ከኢትዮጵያ መንግስት ጋር በመተባበር ነበረ ለዚህ ተግባር ወጪ የተደረገው 110 ሚሊዮን የአሜሪካ ዶላር መሆኑ በመግለጫው ተመልክቷል። መርሃ ግብሩ ላለፉት ስምንት ዓመታት ያህል ያከናወነውን ሥራ በዝርዝር በሌላ ዝግጅት እንቃኘዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለሁለቱም ዘገባዎች እናመሰግናለን። ተከታዩ ደግሞ ወዲህ ወደ ዩናይት ስቴትስ የሚመልሰን ይሆናል። ከነገ በስቲያ አርብ፣ ዶናልድ ትራምፕ ተመራጩ ፕሬዚዳንት ቃለ መሐላ ፈጽመው ፈጽሞ 45ኛው የዩናይት ስቴትስ ፕሬዚዳንት ሲሆኑ አሜሪካ ለውጭ አገሮች የምትሰጣቸው አንዳንድ ድጋፎች ከዚያ በኋላ ችግር ሊገጥማቸው እንደሚችል እየተሰማ ነው። በተለይ የአየር ንብረት ለውጥን ለመቆጣጠርና ከለውጡ ጋር ለመለማመድ የሚከናወኑ ፕሮጀክቶች እንዲሁም የወሊድ መቆጣጠሪያ መርሃ ግብሮች የትራምፕ አስተዳደር የቅድሚያ ኢላማ ሊሆኑ እንደሚችሉ ነው እየተነገረ ያለው። ስቲቨርማን ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርበዋል። አሜሪካ ለሌሎች ሀገሮች የምትሰጠው ድጋፍ ሁሉ ከእንግዲህ እንደገና ሊፈተሽ ነው። መንግስቱን የሚመሩት ፕሬዚደንት ዶናልድ ትራምፕና የውጭ ጉዳይ ሚኒስትራቸው የሚታወቁት ከምንም በላይ የበዛውን ትኩረትና ቅድሚያ የሚሰጡት ለንግድ ጉዳዮች የሚሆን ሁለቱም የጀርባ ዳራቸው ንግድ የሆኑ የፖለቲካው ዓለም መጤዎች ናቸውና። በዓለም ግዙፍ ዋለጋሽ ዩናይትድ ስቴትስ ለሀገሮች የምትሰጠው እርዳታ በንቅዘት በተቦረቦሩና በተበላሹ አገዛዞች እንዳይዘረፍ ለመቆጣጠር ምን ያደርጉ እንደሆነ የሚስተር ትራምፕ የውጭ ጉዳይ ሚኒስትርነት እጩ የሆኑ ሬክስ ቲለርሰን በሕግ መወሰኛ ምክር ቤቱ ፊት ቀርበው በተመረመሩበት ወቅት ተጠይቀው ነበር። መልሳቸውን በፈታኝ ጥያቄ ነው የሰጡት። ቲለርሰን የምንሰጠው ድጋፍ ለአደጋ የተጋለጠ እንደሚሆን እያወቅን ለአንዲት ሀገር እርዳታ የምንሰጥ ከሆነ በአፈጻጸሙ ላይ ምን ማድረግ እንችላለን ተብሎ ይታሰባል? ለፕሬዚደንት ትራምፕና ለአስተዳደራቸው እርዳታ ለሌሎች ሀገሮች የሚሰጡ ከሆነ የቅድሚያ ትኩረታቸው ሊሆን የሚችለው የባለ ሀብትነት ወይም የባለቤትነት መብትን ማበረታታትና ማጠናከር የህግ የበላይነት መከበርና ሙስናን መዋጋት ነው። እንደ ሄሪቴጅ ፋውንዴሽኑ ጄምስ ሮበርትስ እምነት ስ በምዕራባውያን በተለይ በዩናይትድ ስቴትስ እና በምጣኔ ሀብት ትብብርና ልማት ድርጅት ከሚሰጠው የውጭ እርዳታ የሚበዛው የዋለው ሙሰኛ አገዛዞች ስልጣን ተቆናጠው እንዲኖሩ ለማድረግ ጉዳይ ነው። የዓለም አቀፍ ልማት ማዕከል ባልደረባዋ አማንዳ ግላስማን እንደሚሉት የእምነት ወግ አጥባቂዎችን ቁጣ ስፍነው የቆዩትን የሚመስሉ አንዳንድ መርሃ ግብሮችም በዋይት ሀውስም ሆነ በሪፐብሊካኑ ቁጥጥር ስር በወደቁት ሁለቱም የተወካዮች ምክር ቤቱ ክንፎች እንደገና ሊፈተሹ ይችላሉ። የቤተሰብ ምጣኔ የስነ ተዋልዶንና ኤች አይ ቪ ኤድስን መከላከልና መቆጣጠርን የመሳሰሉ መርሃ ግብሮች ያለ ጥርጥር እንደገና መታየታቸው አይቀርም። በሌላ በኩል ግን ተሰናባቹ የውጭ ጉዳይ ሚኒስትር ጆን ኬሪ ዩናይትድ ስቴትስ ለዚህ የበጀት ዓመት ከያዘችው የ34 ቢሊዮን ዶላር ድጋፍ ዘልቃ መሄድና ተጨማሪ እርዳታ ማድረግ እንደሚኖርባት እያሳሰቡ ነው። ዩናይትድ ስቴትስ አዲስ ግዙፍ ዕቅድ ወይ ማርሻል ፕላን እንድትዘረጋ ከሚፈልጉባቸው አካባቢዎች አንዱ የውጭ ጉዳይ ሚኒስትሩ በሙስሊም ጽንፈኞች ቅስቀሳና የአእምሮ አጥባ ተወስደው የሚገኙ ሰዎች ትምህርት ሊያገኙ የሚችሉባቸው መርሃ ግብሮች ዋነኞቹ ናቸው። ቢሊዮን በዓለም ዙሪያ ዕድሜያቸው ከ15 ዓመት በታች የሆነ ወደ አንድ ቢሊዮን ተኩል የሚሆኑ ህፃናትና ታዳጊዎች አሉ። ከነዚህ መካከል ቁጥራቸው ላቅ የሚል የትምህርት ዕድል አያገኙም። ይህ ደግሞ ለሁላችንም ችግር ነው። ቀደም ባሉ የዩናይትድ ስቴትስ ተከታታይ አስተዳደሮች ዲፕሎማሲ፣ ልማትና የውጭ ተራድኦ የሁለቱንም መሪ ፓርቲዎች ድጋፍ አግኝተው ቆይተዋል። መጪው አስተዳደርም እንዲህ ዓይነቶቹ የውጭ ድጋፎች ለሀገራቸው ደህንነት የምጣኔ ሀብት ጥቅሞችም አስፈላጊ ናቸው ብሎ ያምናል ብለው ተስፋ እንደሚያደርጉ የአሜሪካ ዲፕሎማቶች እየተናገሩ ነው። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ጥቂቱን እንሰማለን። እንዴት ናቸው? ቃለ መልስ ስታደረጉ ነበረ። ስለ እርቅ ጉዳይ አባቶቻችን የሃይማኖት አባቶች እርቅ ሰላም ይውረድ የሚል ለመሆኑ ይህን ያህል ይህን ያህል ስንታ ሁለት አመት ሊሆን ነው ህዝብ ሁሉ ሲጨፈጨፍ የት ነው የነበረው? የሃይማኖት አባቶቻችን ሃይማኖት አባት አለን እንዴ? ለመሆኑ ይህን ያህል ስንት ሲል ወጥ ጳጳሱ ረፍ ረፉ ህዝብ አይለቅ ብለው የተናገሩበት ቀን አለ? ዛሬ ስለ እርቅ ያወራሉ ስርቅ እርቀ እኮ የሚሆነው ይሄ ሁሉ ደም ሳይፈስ ይሄ ሁሉ ህዝብ ሳይጎዳ ንብረት ሳይጎዳ ነበ እርቀ ሰላም የሚፈጠረው። ዛሬ ያው ሁሉ ህዝብ አልቆ ከማን ጋር ነው እርቀ ሰላም የሚደረገው? የሞተባቸው አሁን እንደው ኑ ታረቁ የሚሉ ታረቃሉ። መታረቅ ጥሩ ነው፣ ግን መንግስት ክሶ ካሳ የሞተባቸው ጧሪዎቻቸው የሞቱባቸው ልጆቻቸው ታንድ ቤት ሁለት ታንድ ቤት አንድ አንድ ታንድ ቤት ሶስት የሞተባቸውን ካሳ ከፍሎ ነው እንጂ ዝም ብሎ እንዲሁ ተመንገድ እርቅ አለ። በጣም የሃይማኖት አባቶቻችን በጣም የሚያስተዛዝብ ነው። ጤናስጠይም እንደምን አመሻችሁ። ውድና ተናሳቂ የሆነችው የአሜሪካ ሬዲዮ አዘጋጆች፣ እኔ በዛሬው እለት አጋጣሚ በኢትዮጵያ ውስጥ በሃይማኖት አባቶች የተካሄደው ስብሰባ እና ለእርቀ ሰላም ዝግጁ መሆን መሆን አለበት ብለው አንዳንድ መረጃዎች ከእስክንድር ፍሬው ሪፖርት የሰማሁት ነገር አለ። እኛ ርቀ ሰላሙ ተገቢና አስፈላጊ መሆኑን ይታወቃል። ነገር ግን ይህን ካሰቡ የሃይማኖት አባቶች ዛሬ ሰው ከመሞቱ በፊት እስከ ዛሬ በኦሮሚያ በኮንሶ በአማራ ክልል ይህን ያህል ሰው ሲሞት የት ነበሩ? እስካሁን ምን እየሰሩ ነበረ? አንደኛው ይሄ ነው። ሁለተኛው ለምሳሌ ቃ መጋቢ ሲጠየቁ ምንድነ ያሉት ባለስልጣን አልጋበዝንም አለ። ለመሆኑ የፌዴራል ጉዳዮች ሚኒስትር ባለስልጣን አይደሉም ወይ? አቶ ካሳ ተክለ ብርሃን ያውም የኢህአዴግ ኮም አካላዊ ኮሚቴ አባል ናቸው። እሳቸው ባለስልጣን አይደሉም ወይ? በጣም በጣም የሚገርም ነገር ነው። ሌላው አስተያየት ሲሰጡ እሳቸው አንዳንድ ሰው ዝም ብሎ ባለሆነ መንገድ ርቀ ሰላም ማውረድ ይመስለዋል። ህገ መንግስት በመጀመሪያ ህገ መንግስት እኮ የሚጥሰው መንግስት እጅ ህዝብ አይደለም። እና በጣም የሚያሳዝን ነው። እና ፖለቲካ የተጠጉ መንግስትን የሚደግፉ የሃይማኖት አባቶችም እራሳቸው የሚናገሩት ነገር አንዳንዴ ግርም ነው የሚለኝና እርቁን ጥሩ ነው የምንደግፈው ነው የእግዚአብሔርም ቃል የሚያዘው ነው። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጂ ታየነን ሁለተኛውን አጋማሽ ስርጭታችንን መጀመራችን ነው። ወደ ቀዳሚው ቅንብር እናልፋለን። የአፍሪካ እግር ኳስ ዋንጫ ዜና ይሆናል። ወደ ቲም ማስተዋወቁን ንግባና በማንጀምር ጀምር ግጥሚያዎቻቸውን በፖርት ዣንቲ ስታዲየም የሚያደርጉትን የዛሬዎቹን የዲ ምድብ ተጋጣሚዎችን በቅድሚያ ጋና የጋና ብሔራዊ ቡድን ቅጽል መጠሪያ ብላክ ስታርስ ነው ጥቁር ከዋክብት ለማለት ጋና ከዚህ ቀደም አራቴ የአፍሪካን ዋንጫ አንስቷል እንደ አውሮፓ ዘመን አቆጣጠር ሆኖ በ1963 65 78 ና 82 መሆኑ ነው ለዘንድሮው ዋንጫ ፍጻሜ ያለፉት ከስምንቱ የማጣሪያ ግጥሚያ ስድስቱን አሸንፈው ሁለቱን እኩል ተለያይተው በጥሩ ውጤት ነው። እንዲያውም ከሞሪሸስ ጋር ባደረጉት የመጀመሪያ ግጥሚያቸው ሰባት ለአንድ እንደማይሆን አድርገው በማሸነፍ መሆኑ አስመስግኗቸዋል። እናም ጋና በእርግጥ ከዚህ ቀደም አራቴ ዋንጫ መውሰዷ ቢታወቅም አሁን ጋቦን ላይ ቀንቷት ለሰላሳ ዓመታት ያህል የተጠማችውን ዋንጫ እንደገና በማንሳት ደጋፊዎቿን ታስደስት ይሆን? ከ2014 ዓ ም ጀምሮ ቡድኑን በማሰልጠን ላይ የሚገኙት እስራኤላዊው አቭራም ግራንት ተስፋ ያደርጋሉ። የ61 ዓመቱ የቀድሞው የቼልሲ ማኔጀር ግራንት ከአስጨናቂው የጋና መገናኛ ብዙሐን ጋር ያላቸውን ግንኙነትም ያሻሽሉበታል ተብሎ ይጠበቃል። ከዘንድሮ የዋንጫ ውድድር በኋላ ግን ኮንትራታቸው አይታደስም። የዩጋንዳ ብሔራዊ ቲም ቅጽል ስም ክሬንስ ነው። በ1978 በሁለተኝነት ደረጃ ጨርሷል። የዩጋንዳ ብሔራዊ እግር ኳስ ቡድን ከምድቡ ከአንደኛው ቡርኪና ፋሶ ቀጥሎ በሁለተኝነት ነው ያለፈው። ብሔራዊ ቡድኑ ወደ ጋቦን ማለፉ ከተረጋገጠ በኋላ የሀገሪቱ ፕሬዚደንቱ ዩዌሪ ሙሴቬኒ በትዊተር መልእክታቸው አኮራችሁን ሲሉ ተጫዋቾቹን አመስግነዋል። ክሬንስ በአፍሪካ ዋንጫ ውድድሮች ለመጨረሻ ጊዜ የታዩት በ1978 ሲሆን በፍጻሜው ላይ በአስተናጋጅ ጋና ከተሸነፉ በኋላ ነው። የዩጋንዳ ቲም በወጣቶች የተገነባ መሆኑ ሲረዳው ልምድ ግን ያንሰዋል። ዘንድሮ ከምስራቅ አፍሪካ ሀገሮች ለጋቦኑ ዋንጫ ፍጻሜ የደረሰች ዩጋንዳ ብቻ ናት። ኢትዮጵያ ሳታልፍ ቀርታለች። ዩጋንዳ ባለችበት የዲ ምድብ ውስጥ ያሉት ጋና፣ ማሊና ግብፅ ከአቅሟ በላይ እንደሚሆኑ ይገመታል። በአፍሪካ ከፍተኛ ልምድ አላቸው የሚባሉት ሴርቢያዊው አሰልጣኟ ሚሉቲን ሸረዶቪች ግን ኳስ ድቡልቡልናት ያሉ ይመስላል። አሁን ከ30 ደቂቃዎች በኋላ ከማሊ ጋር የምትጫወተው ግብፅስ ምን ታሪክ አላት? ታሪኳ ትልቅ ነው። የአፍሪካን ዋንጫ ከዚህ ቀደም ለሰባት ጊዜ አንስታለች። በ1957፣ 59፣ 86፣ 98፣ 2006፣ 2008 እና 2010 መሆኑ ነው። በማጣሪያው ከነበረችበት ጂ ምድብ የናይጄሪያን ሱፐር ኢግልስ በአምስት ነጥብ ጥላ ነው ያለፈችው። ቅጽል መጠሪያቸው ፋሮስ ወይም ፈርዖኖች ይባላል። ግብፅ ከ2006 እስከ 2010 በተከታታይ ለሦስቴ ዋንጫ ብትወስድም ግን ታዲያ ላለፉት ሦስት ቶርናሜንቶች ሳታልፍ ቀርታለች። 14ቴ ለግማሽ ፍጻሜ በማለፍም ይታወቃሉ። ፈርዖኖች በእግር ኳስ ስፖርቱ የማደግ ዕድላቸው ግን ሀገሪቱ ውስጥ በደረሰው የፖለቲካ ቀውስ ተበላሽቷል። ያ ከሆነ ማለት ከ2010 በኋላ እንደገና ለፍጻሜው ሲያልፉ ዘንድሮ የመጀመሪያቸው ነው። በነገራችን ላይ ግብ ጠባቂው ኤሳን ኤል ሃዳሪ በአፍሪካ እግር ኳስ ዋንጫ ታሪክ በዕድሜ የገፋው የመጀመሪያው ተጫዋች ሆኗል። ኤል ሃዳሪ ባለፈው እሁድ 44ኛ ዓመቱን አክብሯል፣ ሬኮርዱን ሰብሯል። በመጨረሻም ማሊን አይቻ በቃለሁ። የማሊ ብሔራዊ ቲም በታሪኩ አንዴ ብቻ ነው በ1972 ለዋንጫ ፍጻሜ አልፎ በሁለተኝነት የጨረሰው። ወደ ጋቦን የመጣው የነበረበትን ሲ ምድብ በአምስት ነጥብ መርቶ በአንደኝነት አልፎ ነው። እስከ ዛሬ በተካሄዱ የዋንጫ ግጥሚያዎች በዘጠኙ ብቻ የተሳተፈ ሲሆን ከእነዚህ ውስጥ በስድስቱ ለግማሽ ፍጻሜ ደርሷል። ዘኢግልስ በመባል የሚጠራሉ ከናይጄሪያው ሱፐር ኢግልስ ጋር እንዳይምታታ የማሊ ጠንካራ ቡድን ለየት ብሎ የሚታየው ሲጠቃ በሕብረት ተከላክሎ በመገኘት ችሎታው ነው። አሰልጣኙ አሌን ጊሬስ ቡድኑን በ2012 ለሦስተኛ ደረጃ አብቅቷል። በዚሁ ላብቃ። የዛሬውን ነገ አስተናጋጅ ጋቦን፣ ጊኒ ቢሳዎ፣ ካሜሩንና ቡርኪና ፋሶን አስተዋውቃለሁ። ሰሎሞን፣ እናመሰግናለን። ተከታዩ ሳምንታዊ ቅንብር ሐኪሞን ይጠይቁ ይሆናል። ተጨባጭ ያልሆነ እረ ይከታተሉኛል የሚል ስጋት ዙሪያ ትኩረት ያደረገ ተከታይ የሐኪሙን ይጠይቁ ልዩ ቅንብር የመጨረሻ ክፍል ነው የሚቀርበው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሙያዊ ትንታኔውን የሚሰጡን የአእምሮ ሕክምና አማካሪ ሐኪሙ ዶክተር መስፍን አርአያ ናቸው። ዶክተር መስፍን አርያ ለተከታታይ ምልልሳችን መልሰው በመገኘቶ ለጊዜው አመሰግናለሁ። አመሰግናለሁ አሉላ። ዶክተር መስፍን ይከታተሉኛል የሚለውን የዚህን የአስተሳሰብ መዛባትን የሚከተል የአእምሮ ሁከት አይነቶች ከፊሉን ቀደም ባለው ፕሮግራማችን አስረድተውን ቀሪውን ለዛሬ ያሳድረን ነበር። በአድማጮች የቀረቡትን ጨምሮ ከህመሙ ጋር የተያያዙ ሌሎች ጭብጦችም እያነሳሳን ጊዜያችን እንደፈቀደልን እንመረምራለን። እስኪ ከቀሩት የዚህ ህመም አይነቶች ዋና ዋና የሚሏቸውን የተወሰኑትን መልከት እናደርግ። እሺ ካሉላ፣ ባለፈው ምን ምን አይነት የአስተሳሰብ መዛባቶች ይኖራሉ ስንል ዋና ዋናዎቹን አንድ ሶስቱን መካክቼልን ነበር እና በተለይ የራስን ከፍ ማድረግ ወይም ደግሞ በከፍተኛ ሁኔታ ይከታተሉኛል የሚለው ስሜት እና በተለይ ደግሞ ተፈቅሬአለሁ የሚል ነገር አንዱን ትልቅ ሰው ወይም አንዷን ታላቅ ሴት አንስቶ እቺ ሴትዮ እኔን ናፍቀራኛለች ወይም እቺ ወጣት እኔ ናፍቀራኛለች የሚል የአስተሳሰብ መዛባት መከሰቱን። ከዚህ ጋር ግን አብሮ ሊታይ የሚችለው ነገር ምንድን ነው? ይሄ እጅግ ከመጠን በላይ የሆነው ቅናት የምንለው ነገር። ይሄም ራሱ በጣም አስቸጋሪ ሆነው በየጊዜው የሚያጋጥም ነው። በተለይ ባለትዳሮች ላይ ነው የሚያጋጥመውና። ባለቤቴ በእኔ ላይ ትሄዳለች ወይም ባለቤቴ ይሄዳል የሚለው ምንም እንኳን የሚፈልጉት በየሰዓቱና እንደ ከዛም ባነሰ ጊዜ ማረጋገጫ መፈተሽ ቢሆንም እንደዚያም ሆኖ እጅግ የተዛባ የሆነ ይሄ ጄለስ ታይፕ የሚሉት የአስተሳሰብ መዛባት ያጋጥማል። በሙያችን ውስጥ ከሚያጋጥሙን አንዱ። ሌላው በተለይ በሰውነታችን ውስጥ ለምሳሌ ከፍተኛ የሆነ ሽታ ከማህፀን መውጣት ወይም በአንጀት ውስጥ የሚሰሙ ነፍሳት እንደሚንቀሳቀሱ አይነት አድርጎ ማሰብ። ለምሳሌ በእኛ ሀገር ባህል እንኳን ስታየው አንዳንድ ሰዎች በጣም እርግጠኛ ሆነው አንጀቴ ውስጥ እባብ አለ ማይባብ እስከ አንገቴ ድረስ ይንቀሳቀሳል፣ እሰማዋለሁ። መሰማት ብቻ ነው የሚሆነው እና እንዲህ አይነት እጅግ በጣም የተለያዩ አይነቶች የአስተሳሰብ መዛባቶች ወይም ድሉዥንስ ትንሽ በማይባል መልኩ በየጊዜው እኛ ባለሙያዎቹ ጋር ያጋጥማሉ። ግን አጋጣሚ የሆነው በአጠቃላይ ዲሉዥን ወይም እንደዚህ አይነት አስተሳሰብ መዛባት ያለባቸው ሰዎች ወደ ሕክምናው ራሳቸው ታመናል ብለው አይመጡም። የሚመጡበት ምክንያት ወይ ተገደው ከህግ ጋር ተጋጭተው፣ አለበለዚያም ደግሞ አሰሪዎቻቸው ወይም የቅርብ የቤተሰብ አባላት ችግሩ በከፍተኛ ሁኔታ ሲጋንንባቸው ወደ እኛ መምጣት እንዳለባቸው ሲገነዘቡ ነው ወደ ሕክምናው የሚያመጧቸው። አለበለዚያ ግን ብዙዎቹ ይህንንም ተቋቁመው እየሰሩም ይኖራሉ። ኑሯቸውን፣ በተለይ ስሜቶቻቸውን በተወሰነ ደረጃ ገጥተው ለመኖር ይታገላሉ። አንዳንድ ጊዜ ግን ከአቅማቸው በላይ በሚሆንበት ጊዜ በራሳቸውም ሆነ በአካባቢው ላይ ችግር ሲፈጥሮ የሚታዩበት ወይም ደግሞ አደጋ ሲከሰት በዚያን ጊዜ ነው እንግዲህ ወደ ህክምናው፣ ወይም ወደ ህግ አስጠባቂው ዘርፍ የሚሄዱት። በአንዳንዶች ላይ ይህንኑ የተዛባ አስተሳሰብ ስሜታቸውን የሚያጠናክር ነገር አብሮ ሊያጋጥማቸው ይችላል። ለምሳሌ ባለቤቶቻቸው ከነሱ ተነጥለው ይሄዳሉ ብለው የሚያስቡ ሰዎች እንግዲህ ባል ወይም ሚስት ሊሆን ይችላል። አብሮ በሚሄዱበት ጊዜ ሚስታቸውን የሚያይ ሰው ሁሉ የተመኛት አድርገው ሊቆጥሩ ይችላሉ እና በከፍተኛ ሁኔታ ያኛውን ሰው በሚከታተሉበት ጊዜ የዛን ሰው እይታ ለራሳቸው በሚመች ሁኔታ ሊተረጉሙት ይችላሉ። ዶክተር መስፍን ሳምንት ያነሳ ነውን አንድ ጥያቄ ላስታውስ ለዚህ የአስተሳሰብ መዛባት ችግር የሚጋለጡ አንዳንድ ህሙማን አንዳንዴ ሌላ ከአእምሮ ህመም ምልክቶች የሚፈረጅ ሁኔታ ይሄንኑ የተጋነንና ያልተጨበጠ መሰረት የለሽ ስጋታቸውን የሚያረጋግጥላቸው ለእነሱ ብቻ የሚሰማ የሌለ ድምፅ በጆሮ ሹክ የሚልበት አጋጣሚ ተያይዘው የመከሰቱን እድል ጠቁመዋል። እስኪ ስለ ችግሩ፣ ስለዚህ ለህመምተኛው ብቻ ስለሚሰማው ድምፅ ስለ ራሱ ምንነትና፣ ቀደም ብለን በሰፊው ከተመለከትነው ደልዥን ጋር ስለሚኖረው ቁርኝት ባጭሩ ያስረዱን። እሺ። አዎ አንዳንዶች ላይ በእርግጥ ቀደም ብዬ ባለፈውም እንዳልኩት የድምፅ መስማት ሊከሰት ይችላል። ያንን የሚያጠናክር ለምሳሌ ከታተሉኛል የሚለው ሰው እሱን ሊያጠቁ የተዘጋጁት ኃይሎች ስለ እሱ ሲሾካሾኩ ወይም ስለ እሱ ሊነጋገሩ ሊሰማ ይችላል። ወይም ደግሞ ባል ሚስቱን ሌላ ወንድ ሲጠራት ለሌላው የሚሰማ በማይችልበት ሁኔታ እሱ ግን ሊሰማው ይችላል። እንዲህ እንዲህ አይነቶቹ ነገሮች በተለይ ድምፅ ከተሳሰብ መዛባት ወይም ከዲሉዥን ጋራ በከፍተኛ ሁኔታ የሚገጣጠምበት ሁኔታ ይስተዋላል በሕክምናችን ወይም በእኛ በእይታችን። ዶክተር መስፍን ይሄ ሶስተኛ ድምጽ የሚሰሙት አንዳንድ ጊዜ በተለይ በመነሻው ላይ እንዳቀረብ ነው በመገናኛ ብዙኃን በሚሰሟቸው በቴሌቪዥን፣ በሬዲዮ በሚሰሟቸውም ስለ እነሱ የሚሰሙት ስለ ሌላ ነገር እየተነገረ ባለ ለእነሱ ብቻ የሚሰማ ድምጽ ይኖራል። አው እንግዲህ ምንድን ነው በሌላ በመገናኛ ብዙኃን የሚሰሟቸው ድምጾች ለራሳቸው በሚመች መልኩ የመተርጎም ሁኔታ ይኖራል። እዛ ላይ ለምሳሌ ስለ ኢራቅ፣ ኢራን ቢሰሙ ወይም ስለ ሌላ ሀገር ቢሰሙ እዛ ላይ የሚሰማው መከታተልና መጉዳትን ቢሆን ያንን መከታተልና መጉዳትን ወደ ራሳቸው አምጥተው በራሳቸው ተርጉመው የራሳቸውን ቤተሰብ ወይም የቤተሰባቸውን አባል ወይም ራሳቸውንም ጭምር ሊጎዳ በሚችል መልኩ አድርገው ያንን ድምፅ ሊተረጉሙት ይችላሉ። እንግዲህ ይሄ በተለይ እስኪዞፍሬኒያ ከሚባለው ስር ሰደድ የአእምሮ ህመም የሚለይበት አንዱ መንገድ ነው። በዚያኛው ብዙ ነገሮች ሊዛቡና ሊዘበራረቁ ይችላሉ። በዚህኛው ግን የሚከተለው የአስተሳሰብ መዛባት አንድን ነገር ሊሆን ይችላል። ፊክስድ ደሉዥን የምንለው ነው። ይሄ ምን ማለት ነው? አንድ ሰው እንዲህ አይነት የስለላ ድርጅት ይከታተለኛል ካለ፣ ሁልጊዜ ስለዚያ ስለላ ድርጅት ነው የሚያስበው። ቤቱንም በሚፈትሽበት ጊዜ ያ የስለላ ድርጅት በየቦታው ቀብሯቸዋል ብሎ የሚያስበውን የስለላ መሳሪያዎችን ነው የሚያስበው። ስለዚህ ወደ ቤቱ የሚገቡ ኤሌክትሪክ ሽቦዎች መሆኑ ማን የስልክ ሽቦዎች መሆኑ፣ ሌሎች ቁሳቁሶቹን ራሱን በሚጎዳ መልኩ በመተርጎም ሊያስባቸው ይችላል። ከዚያ ጋር ደግሞ የሚመጡ ድምፆችንም እንደዚሁ በሚጎዳ መልኩ ሊተረጉማቸው ይችላል። ይሄ ለየት ያደርገዋል ድሉዥንን። ዶክተር መስፍን አርያን እናመሰግናለን። ለምን ጊዜውም የአእምሮ ሕክምና ነክ ጥያቄዎች መልሳቸው በሌላ ጥያቄ በሌላ ፕሮግራም እንደምናገኛቸው ተስፋ አድርጋለሁ። አድማጮች አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። አሜሪካና የኤችአይቪ ኤድስ መከላከል መቆጣጠርና ሕክምና መርሃ ግብረ። በዩናይትድ ስቴትስ አርባ ሦስተኛ ፕሬዚደንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር ፔፕፋር ዓለም አቀፉን ወረርሽኝ ለመቆጣጠር ግዙፍ የተባለለት አስተዋጽኦ አበርክቷል። ፔፕፋር በተከታዩ ፕሬዚደንት ባራክ ኦባማም ተወርሶ ያንን የብዙዎችን ሕይወት ያተረፈ ድጋፉን ሲሰጥ ቆይቷል። የኦባማ የፔፕፋር ቅርስስ ምን ነበር? ፔፕፋር በ1996 ዓመተ ምሕረት በኢትዮጵያ የዘመን አቆጣጠር መሆኑ ነው የተጀመረው። ለአምስት ዓመታት ታስቦ የነበረ ሲሆን የተመደበለት የ15 ቢሊዮን ዶላር በጀት ነበር። ያኔ መርሃ ግብሩ እንደ ቅድሚያ ያስቀመጣቸው ሕክምናን፣ መከላከልን፣ ወላጆቻቸውን ያጡና ለኤች አይቪ የተጋለጡ ሌሎችም ሕፃናትን በቅርብ መደገፍና መንከባከብን ነበር። ለአዲሱ 2017 ዓመት ለፔፕፋር ማካሄጃ 6.8 ቢሊዮን ዶላር ተጠይቋል። ይህ ገንዘብ ላለፈው 2016 ዓ ም ተመድቦ ከነበረው በ502 ሚሊዮን ዶላር ያነሰ ነው። ከዚህ ከተቀነሰው ገንዘብ አብዛኛው ይውል የነበረው ወትሮም ከኤችአይቪ ኤድስ ጋር ተያይዞ ወይም ተዳብሎ የሚከሰተውን ቱበርኩሎስስ ወይም ቲቢን ለማከም ወይም ለመከላከል ጉዳይ ነበር። ዛሬ መድኃኒት እየወሰዱ ካሉ 18 ሚሊየን ሰዎች 11 ሚሊየኑ መድኃኒቱን እያገኙ ያሉት በፔፕፋር በቀጥታ ከሚደገፉ መርሃ ግብሮች ነው። ፔፕፋር ኤድስ፣ ቲቢና ወባን ለመዋጋት የተቋቋመው ግሎባል ፋንድና ሌሎችም ተቋማት እያደረጉ ያሉት መረባረብና እየሰጡ ያሉት ድጋፍ የሚሊዮኖችን ሕይወት አድኗል። ፔፕፋር የፕሬዚደንት ጆርጅ ቡሽ ግዙፍ ስኬት ተብሎ የሚነገርለት መርሃ ግብር ነው። ፕሬዝደንት ባራክ ኦባማስ እንዴት ይሆን የመሩት? የኤድስ ጉዳዮች ቃፊርና ተሟጋቹ ቡድን በምሕፃር አቫክ ይባላል። መሪ ሚቼል ዋረን የሚናገሩት ፔፕፋርን ኦባማም በጥሩ ሁኔታ እንደያዙት ነው። ፔፕፋር ፍጹም ድንቅ በሆነ ሁኔታ ነው የቀጠለው ለኤድስ ምላሽ የተሰጠባቸውን ከአስር ዓመታት ዓመታት በላይና የኤርስን ወረርሽኝ የ35 ዓመታት ቢጋር መለስ ብለን ስንቃኝ ፕሬዚዳንት ኦባማ በዓለም አቀፍ ልማት መስክ ታይቶ በማይታወቅ ሁኔታ የተሳካና የተዋጣለት የሆነውን ፔፕፋርን በጥሩ ሁኔታ መርተውታል። ፔፕፋር ዛሬ ከቡሽ ውርስነት በላይ መዝለቁንም ዋረን ይናገራሉ። የፕሬዝዳንት ኦባማ የሥልጣን ዘመን እየተጠናቀቀ ባለበት በዚህ ጊዜ ፔፕፋር የብዙ ፕሬዝዳንቶች ቅርስና ውርስ ሊሆን ነው። እንግዲህ የፕሬዝዳንት ጆርጅ ቡሽ ብቻ ቀጣይ መርሃ ግብር አይደለም። የዩናይትድ ስቴትስ መንግሥት የሁለቱም አብይ ፓርቲዎችና የፕሬዝዳንቶቿም ድጋፍ ያለው እውነተኛ ውርስ የሆነ መርሃ ግብር ነው። ይሁን እንጂ የተሻለም ሊሆን ይችል እንደነበረ ሚቸል ዋረን ይጠቁሙና ዛሬ በዓለም ዙሪያ መድኃኒት እየደረሰው ያለው ሰው 18 ሚሊዮን ቢሆንም ኤች አይቪ በደሙ ውስጥ የሚገኝ ሰው ቁጥር ግን ከ38 ሚሊዮን በላይ መሆኑን ያመለክታሉ። ይህ መርሃ ግብር ፍጹም ነው? የለም፣ አይደለም። ፍጹም የሚባል ምንም መርሃ ግብር የለም። ቢገኝ ኖሮ ጥሩ የሆነ የነበረውን ያህል ገንዘብ አግኝቷል። መርሃ ግብሩ አላገኘም። የበለጡ የገንዘብ ምንጮችን መጠቀም ይችል ነበር። ይሁን እንጂ ውጤቱን ስናየው በፕሬዚዳንት ኦባማ አስተዳደር አመራር በሁለቱም አምባሳደሮች በኤሪክ ጉዝቢ እና ዴቢ ብሬክስ አመራር ስር የተመዘገቡትን ውጤቶች ስንመለከት በእውነቱ እጅግ ድንቅ በሆነ ሁኔታ ነው ሥራው የተከናወነው። ዶክተር ጉዝቢ እና ዶክተር ብሪክስ የዩናይትድ ስቴትስ ዓለም አቀፍ የኤድስ መርሃ ግብር ዳይሬክተሮች ሆነው ሠርተዋል። ፔፕፋርንም በሊቀመንበርነት መርተዋል። መርሃ ግብሩ የመዋዕለ ንዋዩን መልካም ፍሬ ያጨደው በከበዱ የምጣኔ ሀብት ሁኔታዎች ውስጥ የተከናወነና የከበዱ ሁኔታዎች በሚጠይቁት አያያዝ የተመራ በመሆኑ ነው ይላሉ ዋረን። ገንዘቡ እንዲያድግ የምንፈልገውን ያህል አላደገም። በአብዛኛው ጊዜ ተመሳሳይ ሆኖ ነው የዘለቀው አንድ ማለት የሚቻለው ነገር ግን ፔፕፋር ምን ያህል ውጤታማ እንደሆነ ታይቷል። ሆኖም ይህ ለበጀቱ አለማደግ እንደ ማሳያ ወይም ማሳመኛ ሆኖ ሊቀርብ አይችልም። መረጃዎችን የሚጠቀመው በአዳዲስ መንገዶች ነበር። በጀቱ ባለፉት የመጨረሻዎቹ ጥቂት ዓመታት ተመሳሳይ ሆኖ ቢቆይም አዳዲስና በፈጠራ የታጀቡ ይበልጥ ስኬታማ የሆኑ የአቅርቦት መንገዶችና ዘዴዎችን ተጠቅመዋል። የሚችል ዋረን ሐሳብ ግን በመጪው ዘመን ላይ ነው። በአዲሱ የትራምፕ አስተዳደር በጀቱ ባለበት የመቀጠል ሳይሆን የመቆረጥ ዕጣ ሊገጥመው ይችላል ሲሉ ይሰጋሉ። ፔፕፋር የሁለቱም ፓርቲዎች ድጋፍ ያለው የሁለት ፕሬዝዳንቶች ውርስ ሆኗል። እስካሁን ላለው ጊዜ ፔፕፋር ካስመዘገባቸው ታላላቅ ውጤቶች ወደ ኋላ እንዳነፈገፍግ እኛ እንደ አቫክ ከአጋሮቻችንና በተለይ ደግሞ የድጋፉ ተቀባይ ከሆኑ የአፍሪካ ሀገሮች ጋር ሆነን ግፊታችንን እናጠናክራለን። የምንችለውን ያህል ወደፊት እንገፋለን። ይህ መርሃ ግብር ታላቅ ውጤት እያሳየ ያለ ኢንቨስትመንት መሆኑን ለትራምፕ አስተዳደር ለማሳመን በምንችለው ሁሉ እንሟግታለን፣ እንጥራለን። መልእክታችን ይሰማል፣ ይደርሳል፣ አላውቅም። ተመራጭ ፕሬዚደንት ዶናልድ ትራምፕ ለዓለም አቀፉ የኤች አይቪ ኤድስ መከላከልና መቆጣጠር ትግል ሊሰጡ የሚችሉትን ድጋፍ አስመልክቶ ከምርጫው በፊትም ሆነ በኋላ ያሳዩት የሚያጠግብ ፍንጭ እንደሌለ ዋረን አመልክተዋል። ሰለሞን አባተን ለዝግጅቱ እናመሰግናለን። አድማጮች የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላለፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገልናችሁ አሉላ ከበደና ቆንጂት ታየነን፣ ፕሮግራሙን ያቀናበረልን ንጉሱ ታምሬ፣ የስርጭት መሐንዲሱ ኦድሬስ ፍሪገስ፣ ተረኛዋ ዋና አዘጋጅ ትዝታ በላቸውና የተቀሩትን ባልደረቦቻችን ደህና ደሩ እንላለን። ነገረቡ ከሚሶሳ ላይ ስንመለስ፣ አሁን ግን ትግርኛ ስርጭታችን ይቀጥላል። ሙዚቃው የሆነ ነገር ልትያስብሽ ይመስላል። የፍቅር አዲስ ነው ያልከኝ ልክ ነው። ምን እንደሱ ንቆይ ወደ ትግርኛ። መልካም ምሽት። በእኛ በኩል ደህና ደሩ። ደህና ደሩ።